ምናመሻችሁ፣ የጋቢና ቪ አድማጮች የዕለተ ሐሙስ፣ ጥቅምት 25 2014 ዓ ም ምሽት ዝግጅታችን ከአሜሪካ ድምፅ ራዲዮ ዋሽንግተን ዲሲ ጀምሯል። ዛሬም እንደተለመደው ለእናንተ ያልናቸውን ፕሮግራሞች መራርጠን ልናደርስ እዚህ ተገኝተናል። ከነዚህም መካከል አሁንም ቢሆን የተወሰደው እርምጃ አንደኛ እኛ ሕጋዊም ነው ብለን አናምንም። አቶ መስፍን ተገኔ ነው በኢትዮጵያ ከአጓ እድል ተጠቃሚነት ልትሰረዝ ትችላለች በሚል እንዳትሰረዝ ጥረት ሲያደርጉ ከቆዩ ኢትዮጵያውያን መካከል ናቸው። በዚህ ዙሪያ ዘገባ ይኖረናል። እያንዳንዱ የምንጠቀማቸው ቃላቶች በተለይ በሚዲያ የሚተላለፉት የማህበረሰቡ ጤና ላይ ከፍተኛ የሆነ ተጽዕኖ ስለሚያሳድሩ ማለት ነውና ጥንቃቄ ማድረግ ይፈልጋል። አሁን ደግሞ የሰማችሁት በዓለም ዙሪያ እየተከበረ በሚገኘው የአእምሮ ጤና ቀን አስመልክቶ በአእምሮ ጤና ዙሪያ የሚነሱ ጥያቄዎችን የሚመልስሉንን ዶክተር አዜብ አሳምነውን ነው። የምሽቱ እንግዳችን ናቸው። አብራችሁን ካመሻችሁ ሌሎች ጥንቅሮችም ይኖሩናል። ሰዓት እንደፈቀደም ሙዚቃ እናሰማችኋለን። ፕሮግራሙን በመምራት አብሬያቸው የማመሻው ስመኝሽ የቆየ ነኝ። በቅንብሩ ንጉሱ ታምሬ አብሮኛለ። አሁን በቅድሚያ ከሀገር ውስጥና ከውጭ ላሰናዳ ናቸው ዜናዎች። ሀብታሙ ስዩም። አመሰግናለሁ ስመኝሽ። የዩናይትድ ስቴትስ የአፍሪካ ጉዳይ ልዩ መልክተኛ ጀፍሪ ፌልትማን በዛሬው እለት ለሁለት ቀናት ጉብኝት ወደ ኢትዮጵያ እንደሚያመሩ የዩናይትድ ስቴትስ የውጭ ጉዳይ ባወጣው መግለጫ አስታውቋል። የጉዞቸው ዓላማ በሰሜን ኢትዮጵያ ትግራይ ክልል እየተካሄደ ያለው ግጭት አሳሳቢነቱ እየጨመረ በመምጣቱ መሆኑን በመግለጫው ተመልክቷል። በኢትዮጵያ የሚገኘው የዩናይትድ ስቴትስ ኤምባሲ ከትናንት በስቲያ ባወጣው መግለጫ አሳሳቢነቱን በመገንዘብ ወደ ኢትዮጵያ ለሚጓዙ መንገደኞች የጉዞ ማሳሰቢያ ማውጣቱም ይታወቃል። ይህ በእንዲህ እንዳለ በአማራ አማራ ክልል በወረራ ውስጥ ባሉ አራት ዞኖች የሚኖረውን ጨምረው ከአምስት ሚሊዮን ህዝብ በላይ አስቸኳይ የምግብ እርዳታ እንደሚያስፈልገው የክልሉ መንግስት አስታውቀዋል። በክልሉ እስካሁን በምግብና በሕክምና እጦት ሳቢያ ከ120 በላይ ሰዎች መሞታቸውን የአማራ ክልል አደጋ መከላከል ምግብ ዋስትናና ልዩ ድጋፍ የሚሹ ኮሚሽን አስታውቋል። በሰብአዊ እርዳታ አቅርቦት ጉዳይ ዓለም አቀፍ ተቋማትንም ወቅሰዋል። በናይጀሪያ ሌጎስ አንድ ህንጻ ተደረምሶ ያለቁ ሰዎች ቁጥር ሀያ ሁለት ደርሰዋል። ሰኞ ዕለት ከወደመው ህንፃ የተረፉ ሰዎችን ለማግኘት የነፍስ አድን ሰራተኞች ቁፋሮ መቀጠላቸው ተሰምተዋል። ህንጻው በዝቅተኛ ጥራት መገንባቱና የቁጥጥር ማነስ ለአደጋው አስተዋጽኦ ሳያበረክቱ እንዳልቀረ የተናገሩ ባለሙያዎች ተመሳሳይ አደጋዎች በድጋሚ ሊከሰቱ እንደሚችሉ አስጠንቅቀዋል። በሌጎስ በሚገኘው የሀብታሞች ሰፈር ከደረሰው አደጋ የተረፉ ዘጠኝ ሰዎች ወደ ሆስፒታል ተወስደዋል። በርካቶች ግን አሁንም የደረሱበት አልታወቅም። ከትናንት በስቲያ ስፍራውን ጎበኙት የሌጎስ ግዛት አስተዳዳሪ አባጂዲ ሳንውሉ የግዛቱን የህንፃ ቁጥጥር የበላይ ባለስልጣን ከስራ አግደዋል። በአደጋው ዙሪያ ነፃ ምርመራ እንዲደረግም አዝዘዋል። የዩናይትድ ስቴትስ መንግስት ተጨማሪ አራት የውጭ ሀገራት የቴክኖሎጂ ተቋማትን በገደብ ዝርዝር ውስጥ አስገብተዋል። ለዚህ የሰጠው ምክንያት ደግሞ ለስለላ የሚውሉ ምርቶችን አበልጽገዋል፣ አሰራጭተዋል፣ እነዚህ ምርቶችም የመንግስት ባለስልጣናትን፣ ጋዜጠኞችን፣ የንግድ ሰዎችን፣ የለውጥ አቀንቃኞችን፣ ምሁራንና የኤምባሲ ሰራተኞችን ለማጥቃት ውለዋል የሚል ነው። የሀገሪቱ የውጭ ጉዳይ መስሪያ ቤት ድርጅቶቹን ከዩናይትድ ስቴትስ ብሔራዊ ደህንነትና የውጭ ጉዳይ ፖሊሲ ፍላጎት በተቃራኒ ተንቀሳቅሰዋል ሲልም ከሷል። የእስራኤል ድርጅቶች የሆኑት ሶስት ንስኦ ና ካንዲሩ የራሽያው ፖዘቲቭ ቴክኖሎጂስ እንዲሁም የሲንጋፑሩ የኮምፒውተር ደህንነት አማካሪ ፒቲኤ ናቸው እነዚህ ድርጅቶች ምርቶቻቸውን ወደ ዩናይትድ ስቴትስ ሲልኩ ከረር ያለ ገደብ ይጠብቃቸዋል። ስራዎቻቸውን ለማበልጸግ የሚረዷቸውን መረጃዎች ከዩናይትድ ስቴትስ የሳይበር ደህንነት ተቋም ለማግኘትም አስቸጋሪ ሆንባቸዋል ተብሏል። ይህ እርምጃ የተወሰደው የዜጎችን ዲጂታል ደህንነት ለማሻሻል የሳይበር ጥቃቶችን ለመከላከልና ህጋዊ ያልሆነ ክትትልን ለመቀነስ ነው ብሏል የውጭ ጉዳይ መስሪያ ቤቱ። ዘገባው የሮይተርስ ነው። ዓለም አቀፉ የጤና ድርጅት ባለፈው ሳምንት በመላ ዓለም በኮቪድ-19 ቫይረስ የተያዙ ሰዎች ቁጥር ማሻቀቡን ይፋ አድርጓል። አውሮፓ በተለይ ለአምስት ተከታታይ ሳምንታት በቫይረሱ የሚያዙ ሰዎች ቁጥር እንደጨመረባትና ያለፈው ሳምንት ደግሞ ከሁሉም በላይ ከፍ ያለ ቁጥር የታየበት መሆኑ ተነግሯል። ድርጅቱ በመላው ዓለም በቫይረሱ የተያዙ ሰዎች ቁጥር በሦስት በመቶ ከፍ ማለቱን አስታውቋል። በጣም ከፍ ያለውም በአውሮፓ የታየው የስድስት በመቶ ጭማሪ ሲሆን ሰሜንና ደቡብ አሜሪካዎች በሶስት በመቶ ምዕራባዊ ፓስፊክ ደግሞ በሁለት በመቶ ጭማሪ አሳይተዋል። የድርጅቱ ሪፖርት በተቀረው ዓለም ቀጠናዎች የቫይረሱ ስርጭት እየቀነሰ መሆኑን ያሳያል። የምስራቅ ሜዲትራኒያን ሀገራት በ12 በመቶ የተጠቂዎቻቸው ቁጥር የቀነሰ ሲሆን አፍሪካና የደቡብ ምስራቅ እስያ አገራት ዘጠኝ በመቶ ቅናሽ አሳይተዋል። በራሻ የጨመረው የቫይረሱ ስርጭት በመላ አውሮፓ ለታየው የተጠቂዎች ቁጥር መጨመር አስተዋጽ and be not be away <laughs> እያዳመጣችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምጽ ነው። ፕሮግራማችን በአጭር ሞገድ በ25 ሜትር ባንድ 12040 ኪሎ ሄርዝ፣ በ19 ሜትር ባንድ 15580 ኪሎ ሄርዝ ይተላለፋል። ለቴሌቪዥን እና ለሬዲዮ በቴሌቪዥን ተመልካቾቻችን ደግሞ በመደበኛው የኢትዮሳት ቻናላችን ላይ ታገኙናላችሁ። አስተያየት ካላችሁ በፌስቡክ እና በትዊተር የማህበራዊ ትስስር ገጾቻችን አት ቪኦኤ አማሀሪክ በማለት አድርሱን። አሁን ወደ ቀዳሚው ዝግጅታችን እናልፋለን። ከጥቂት ቀናት በፊት ኢትዮጵያን ጨምሮ በዓለም ደረጃ የአእምሮ ጤና ቀን ተከብሮ ውሏል። አላማውም የአእምሮ ጤናን የሚመለከት ንቃትን በማህበረሰቡ ዘንድ መፍጠር ነው። ይህን ዓለም አቀፍ ቀን አስመልክቶ ዛሬ ከአእምሮ ጤና ጋር በተያያዘ በተደጋጋሚ ለሚነሱ ጥያቄዎች መልስ የሚሰጡን አንድ እንግዳ ጋብዘናል። እንግዳችንን ዶክተር አዜብ አሳምነውን ያናገራቸው ሀብታሙ ስዩም ነው። ስሜ ዶክተር አዜብ አሳምነው ይባላል። አሁን ምሰራው በአዲስ አበባ ዩኒቨርሲቲ የሳይኪያትሪ ዲፓርትመንት ላይ በረዳት ፕሮፌሰርነት እና በአእምሮ ሕክምና ስፔሻሊስትነት አገለግላለሁ። በዚህ ቦታ ለአንድ ዓመት ያክል ሰርቻለሁ። ከዚህ ቀደም ደግሞ በደብረ ማርቆስ ዩኒቨርሲቲ እና በከተማ ባለው ሪፈራል ሆስፒታል ለሶስት ዓመት ያክል ሰርቻለሁ። ስለጋበዛችሁኝም በጣም አመሰግናለሁ። እኛም በጣም እናመሰግናለን። እንግዲህ ዛሬ እንድንወያይ መረጥነው ርዕስ የአእምሮ ጤናን የሚመለከት ነው። የመጀመሪያውን ጥያቄ ላስቀድም። በተለምዶ አንድ ሰው የአእምሮ ጤናው ተዛብቷል የሚባለው ጨርቁን ቀዶ ጎዳና በሚወጣ ጊዜ ነው ይባላል። በስነ ልቦና ህክምና መስኩ ግን ሰፋ ያለ ትርጉም ያለው ይመስለኛል። የአንድ ሰው የአእምሮ ጤና ተዛብቷል የሚባለው መቼ ነው? እንዳልከው እንግዲህ የአእምሮ ጤናና የአእምሮ ህመም ሲታሰብ ብዙ ጊዜ ጎላ ብሎ የሚታየው አይነት ሁኔታ አለ። ነገር ግን ያው በጣም ብዙ አይነት የአእምሮ ህመም አይነቶች አሉ። በዋናነት አንድ ሰው አእምሮ ህመም አለበት ብለን የምንናገረው ሁለት ምክንያቶችን እናያለን። አንደኛው የቀን ተቀን ህይወት ላይ ያሳደረው ተጽዕኖ ምን ያክል ነው? አንድ የስነ ልቦና ችግር ብለን እናያለን። ሁለተኛው ደግሞ ምን ያክል ሰውየውን ረብሾታል፣ ግለሰቧን ረብሾታል የሚለውን እናያለን። ስለዚህ በእነዚህ በሁለት ምክንያቶች በአንዱ ወይም በሌላ ወይም ሁለቱም አንድ ጊዜ በሚሆኑበት ጊዜ የአእምሮ ህመም ሊኖር ይችላል ብለን ምርመራ እናደርጋለን። ይህንን ስናይ እንግዲህ በብዛት የሚታዩ የአእምሮ ህመም አይነቶች አሉ። ከፍተኛ የድብርት ህመም፣ ከፍተኛ የጭንቀት ህመሞች አሉ ከዛ ደግሞ ትንሽ ከፋ ያሉ ብለን ደግሞ የምንመድቧቸው ከበድ ያሉ የአእምሮ ህመሞችም አሉ። ስለዚህ ሁሉንም አይነት ያጠቃልላል ማለት ነው። እንግዲህ ኢትዮጵያ ውስጥ የአእምሮ ጤናን በተመለከተ ትክክለኛ ያልሆኑ ግንዛቤዎች እንዳሉ ይሰማል። እርስዎ በስራው ጸባይ እየሰሟቸው ትክክለኛ ያልሆኑ እና ሊቀረፉ ይገባሉ የሚባሉ አመለካከቶችና ግንዛቤዎች ካሉ የተወሰኑትን ቢጠቅሱልን። አንደኛው በብዛት ያለው አመለካከት ምናልባት ሊጎዳን የሚችለው ብዬ ማስበው አንድ ሰው አእምሮ ህመም ካጋጠ አይድንም የሚል አይነት አመለካከት አለና፣ ነገር ግን ቶሎ ወደ ህክምና ከተመጣ እንዳልኩትም ደግሞ የተለያየ ደረጃ ያላቸው ህመም አይነቶች ስላሉ ህክምና ካገኙ የመሻሻል አንዳንዶቹም የመዳን ስላላቸው ህክምናው እንደ ማንኛውም የሌላው ህክምና መደረግ የሚችል እንደሆነ መገንዘብ ይኖርብናል። ሌላው በብዛት ያው የአእምሮ ህመሞችን ከመንፈስ ጋር የማያያዝ ነገር አለ። በዛም ምክንያት ብዙ ሰዎች ወደ ህክምና ከመምጣት ይልቅ ወደ ባህላዊ እና ወደ ሃይማኖታዊ ህክምና ቦታዎች ይሄዳሉ። ነገር ግን እነዚህ ነገሮች አቀናሽቶ ማድረግ የሚቻል በመሆኑ አንዳንድ ሰዎች ለምሳሌ ጸበል ይሄዱ እና የጸበል ስለሄድኩኝ ህክምናው ማድረግ አልችልም ይላሉ። ነገር ግን ሁለቱም አብሮ መሄድ የሚቻል እንደሆነ ከዚህም በፊት አይተናል እና ሁለቱን በተጓዳኝ ለማድረግ መሞከር ቢቻል ጥሩ ነው ብዬ አስባለሁኝ። ሌላው እንግዲህ ያው አይምሮህም አላቸው ተብሎ የሚገመቱ ሰዎች ወይም ደግሞ እንዳላቸው የታወቁ ሰዎች ስራ መስራት የማይችሉ ከማህበረሰብ ጋር መቀላቀል ማይችሉ አድርጎ የያያል ሰው። ነገር ግን ቅድም ካልኩትም ጋር በተያያዘ መልኩ ህክምና ማድረግ ማሻሻል፣ ማዳን የሚቻልበት ሁኔታ ስላለ ሰዎች የአይምሮ ህክምናቸውንም እያደረጉ ማንኛውም አይነት የማህበራዊ ግንኙነትን፣ ስራን ለማካሄድ የሚችሉበትን አቅም ማስገኘት የሚቻል ይሆናል። እነዚህ ዋና ዋናዎች ይመስሉኛል። ጥቂት የማይባሉ ወጣቶች ድብርት፣ የጠበኝነት ስሜት፣ በራስም ሆነ በሌላ ሰው ላይ ጉዳት ለማድረስ መፈለግ አይነት ስሜቶች ውስጥ መኖራቸውን ይነግሩናል ሲናገሩም እንሰማለን። እነዚህ ስሜቶች ከአእምሮ ጤና መታወክ አዝማሚያዎች ጋር የሚገናኙ ናቸው ወይ? ራስን መጉዳትን እና ራስን ለማጥፋት መሞከርን ወይም ማሰብን በተመለከተ በአብዛኛው ከአእምሮ የአእምሮ ጤና ችግር ተያይዞ ሊነሳ ይችላል ያው ሁሉንም ባይባልም ነገር ግን ራስን ለማጥፋት ማሰብ መሞከር፣ ራስን መጉዳት ምናልባት ከጀርባው በተለይ ደግሞ ከፍተኛ የድብርት ሕመም ወይም ድባት የምንለው ሌሎች የአእምሮ ሕመም አይነቶች የተለያዩ ሱስ አምጪ ነገሮችን አብዝቶ መጠቀምን ጨምሮ ሊያያዙ ይችላሉ እና አመላካች ሊሆን ይችላል። ጠበኝነት ያልከው ግን በጣም ሰፊ የሆነ ነገር ነው እና በግለሰብ ደረጃ እያንዳንዱ ማየት ሊያስፈልግ ይችላል። ለምን መጣ ምንድን ነው ምክንያቱ የሚለውን ነገር አንዳንድ ሰዎች ያው የተለያየ አይምሮ ጤና ችግር ሲኖራቸው ከዛ ጋር በተያያዘ መልኩ ጠበኝነት፣ ሌሎች ሰዎችን ለመጉዳት የሚፈለግ ነገር ሊኖር ይችላል። ነገር ግን ይህም ከወንጀልም ጋር የተያያዘ መታየት ያለበት ነገር ስለሆነ በግለሰብ ደረጃ እያንዳንዱ ሰው ለምን ወደዛ አይነት ባህሪ ውስጥ ገባ የሚለው ጥልቅ የሆነ ምርመራ የሚያስፈልገው ጉዳይ ይሆናል። እንዲሁ በደፈናው የአእምሮ ጤና ችግር ነው ማለት ይከብዳል። ስለከባቢያዊ ጉዳዮች ትንሽ እንነጋገር፣ ምናልባት በሰዎች አእምሮ ጤና ላይ ሊያመጡት ስለሚችለው ጫና ለመወያየት ያመቸን ዘንድ። ዶክተር አዜብ እርስዎም እንደሚያውቁት በመላ ዓለም ላይ የኮቪድ-19 ቫይረስ የተወው ጫና አለ፣ ኢትዮጵያን በመሰሉ ሀገራት ደግሞ ጦርነት፣ የፖለቲካ ለመረጋጋትን የመሰሉ ጉዳዮች በዜጎች ላይ የሚተዉት ስነልቦናዊ ጫና እንዳለም ይገመታል። እነዚህን ጫናዎች እንዴት ነው መመከት የሚቻለው ዜጎች የአእምሮ ጤናቸውን ለማሻሻል ማድረግ የሚገባቸው ተብለው የሚመከሩ ጉዳዮች አሉ ትክክል ና እንግዲህ ቅድም የአእምሮ ጤናን ጉዳይ ስናነሳ ብናነሳው ጥሩ የሆነው ለምን ይመጣል የሚለውን ማየት ነው። የአእምሮ ጤና ችግር ለምን ይመጣል የሚለውን ስናይ በሶስት ነገሮች ማየት ይቻላል። ለአንደኛው ባዮሎጂካል የምንለው አለ። ምናልባት ከሰውነት አካሄዳችን ጋር ተፈጥሯዊ ነገሮች ጋር የሚያያዝ ሊሆን ይችላል። ስነ ልቦናዊ አለ። ከዛ ደግሞ ማህበራዊና ባህላዊ የሆኑ ጉዳዮችም አሉ እዛ ውስጥና እንዳልከው በአካባቢያችን የሚገኙ ማንኛውም አእምሮአችን ላይ ጫና ወይም ስነ ልቦናችን ላይ ጫና የሚያሳድሩ ነገሮች በሙሉ የአእምሮ ጤናችን ላይም ጫና ያሳድራሉ እና እንደ ጠቀስከው የኮቪድ አስራ ዘጠኝ እንዲሁም የተለያዩ ግጭቶች እና ጦርነቶች በሚኖሩበት ጊዜ ሁላችንም ላይ በተለያየ ደረጃ ተጽዕኖ ያመጣሉ። እንግዲህ ቀጥታ ግለሰቡ ላይ ወይም ግለሰቧ ላይ። የደረሰ ጥቃት አደጋ በሚኖርበት ጊዜ ጫናው ከፍተኛ ይሆናል። ከዛ ደግሞ ያንን ጥቃት ወይም አደጋ ህመም በቅርብ ያየ ሰው በቅርብ ዘመድ፣ ጓደኛ ላይ ሲደርስ ያየ ሰው ወይም ደግሞ እንደተፈጠረ የሰማ ሰው እነዚህ ጫናዎች ይደርሳሉ። እኛ ደግሞ በሩቅ ሆነን በቴሌቪዥንም፣ በምንም በሚዲያ የምንሰማቸው ነገሮች ይረብሹናል። እንደ ማህበረሰብ ማለት ነው ብናደርግ ጥሩ የሚሆነው የሚለውን ለየደረጃው የተለያየ አይነት እገዛ ሊያስፈልግ ይችላል። አንዳንድ ሰዎች በተለይ ዳይሬክት ጫና የደረሰባቸው ሰዎች የበለጠ እገዛ ሊያስፈልጋቸው ይችላል። በተለይ አደጋ አሁንም ያለ ከሆነ ለምሳሌ በግጭት ቦታ ላይ የሚኖሩ ሰዎች ከሆኑ ደህንነታቸው እስካልተጠበቀ ድረስ ጫናው ይቀጥላል ማለት ነው። ስለዚህ ቅድሚያ የሚሰጠው ልጊዜ ደህንነትን አስቀደም ነው። ደህንነትን የሚፈጠርበትን መንገድ እነሱን ደህንነት የሚሰማቸው ሁኔታ መፍጠር ይፈልጋልና ይሄ ባለሙያዎች ከሕክምና ባለሙያዎችም ወይም ከስነልቦና ባለሙያዎችም ባለፈ የብዙ ሴክተሮች ርብርብ የሚፈልግ ነው የሚሆነው። ከዛ በኋላ ከደህንነት በኋላ ያው ቤዚክ የሚባሉ ልብስ፣ መጠለያ፣ ምግብ የመሳሰሉ ነገሮች መሟላት ይኖርባቸዋል። ጤናም እዛ ውስጥ ይካተታል። የአካላዊ ጤና ከዛ ግን ራቅ እያለ ሲሄድ ደግሞ በተለይ ከሚዲያ ጋር በተያያዘ ያው ሚዲያዎች ኃላፊነት የተሞላው ዘገባው ማካሄዳቸው ጠቃሚ ይሆናል። ምክንያቱም እያንዳንዱ የምንጠቀማቸው ቃላቶች በተለይ በሚዲያ የሚተላለፉት የማህበረሰቡ ጤና ላይ ከፍተኛ የሆነ ተጽዕኖ ስለሚያሳድሩ ማለት ነው እና ጥንቃቄ ማድረግ ይፈልጋል። እዛ ባለፈ የማህበረሰቡን ደግሞ ስንመለከት የምንሰማቸውን ወይም ደግሞ መረጃ የሚሰጡን አካላት ወደ መገምገም፣ ዜናዎችንም ደግሞ የምናዳምጥበትን ጊዜ መገደብ ምክንያቱም ሁል ጊዜ በተለይ አሁን በዚህ ጊዜ ስልካችን ላይ ሁሉ ነገር ስላለ ዜና በቀላሉ የምናገኝበት ስለሆነ ሁል ጊዜ ማየት ፍላጎት ሊኖረን ይችላል። ነገር ግን ጊዜ መመደቡ ጥሩ ይሆናል። ሙሉ ቀን እዛ ውስጥ ሆነን ስራችንን፣ ኑሯችንን ለመምራት የሚያቅት ሁኔታ ውስጥ እንዳንገቡ ሴስ ሚዲያዎችን መገምገም፣ ጊዜ መስጠት፣ ከዛ ደግሞ እርስ በእርስ ደግሞ የምንወያይበት ሴፍ ነው የምንለው ኢንቫይረንመንት መፍጠር ተመሳሳይ ችግር የደረሰባቸው ሰዎች ጋር መወያየት እነዚህ ጠቃሚ የሆኑ ነገሮች ናቸው። ከዛ ባለፈ ግን እነዚህም ነገሮች ተጠቅመው በተለይ ከግጭት ጋር በተያያዘ ሁኔታ ተደጋጋሚ ትዝታዎች የሚረብሻቸው ሰዎች፣ በጣም ከፍተኛ የድብርት ስሜት ወይም የፍርሃት ስሜት ያላቸው ሰዎች ግን የበለጠ እርዳታ ሊያስፈልጋቸው ስለሚችል ከባለሙያ ጋር መመካከር ጥሩ ሊሆን ይችላል። በድጋሚ እጅግ በጣም አመሰግናለሁ። ዶክተር አዜብ አሳምነው የአእምሮ ጤናን በተመለከተ ለአሜሪካ ድምፅ አድማጮች ተያዥ ሀሳቦችን ስላካፈሉ በእጅጉ አመሰግናለሁ። መልካም ምሽት ይሁንልዎት። እኔም አመሰግናለሁ። መልካም ምሽት። ዳችንን ዶክተር አዜብ አሳምነውን እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። ዩናይትድ ስቴትስ ኢትዮጵያን ከአጎዋ እድል ተጠቃሚነት በመሰረዟ ቅሬታ እንደተሰማው የኢትዮጵያ መንግስት አስታውቋል። የፕሬዚዳንቱን ውሳኔ በመቃወም የኢትዮጵያ የውጭ ጉዳይ ሚኒስትር ባወጣው መግለጫም የዩናይትድ ስቴትስ ውሳኔ ምክንያታዊ እንዳልሆነ ጠቅሶ ሀገሪቱ ውሳኔዋን እንድትቀይር አሳስቧል። የኢትዮጵያ መንግስት ከፍተኛ ባለስልጣናትና ሌሎችም የሚመለከታቸው አካላት ውሳኔው ከመተላለፉ በፊትም ተቃውሟቸውን ሲያሰሙ የቆዩ ሲሆን ከነዚህም አንዱ የአሜሪካ ኢትዮጵያውያን የሕዝብ ጉዳይ ኮሚቴ የተባለ ተቋም ሊቀመንበር አቶ መስፍን ተገኔ ባይደን የደረሱበት ውሳኔ ተገቢ እንዳልሆነ ጠቅሰው ይሞግታሉ። ኬኔዲ አባተ ተጨማሪ አለው። በምጻር ቃሉ አጓ በመባል ከሚታወቀውና ከሳሃራ በታች የሚገኙ የአፍሪካ ሀገራት የተለያዩ ምርቶቻቸውን ከቀረጥ ነጻ ወደ ዩናይትድ ስቴትስ እንዲያስገቡ ከሚፈቅደው የአፍሪካ እድገት እድል ድንጋጌ ኢትዮጵያ መሰረዟ እንዳሳዘነው መንግስት አስታውቋል። ፕሬዚደንት ጆ ባይደን ትናንት ማክሰኞ ዕለት ለሀገራቸው ኮንግረስ በጻፉት ደብዳቤ ዓለም አቀፍ የሰብአዊ መብት ጥሰቶችን ፈጽማለች በሚል ነው ኢትዮጵያን ከአጓ እድል ተጠቃሚነት ለማገድ ማቀዳቸውን የገለጹት። የፕሬዝደንቱን ውሳኔ በመቃወም የኢትዮጵያ ውጭ ጉዳይ ሚኒስቴር ዛሬ ባወጣው መግለጫ በሰሜን ኢትዮጵያ ካለው ግጭት ጋር በተያያዘ የዩናይትድ ስቴትስ መንግስት ያለውን ሰብአዊ መብቶችን የተመለከተ ስጋት የኢትዮጵያ መንግስት እንደሚረዳ ጠቅሶ፣ ይሁንና ይህ ስጋት ኢትዮጵያ ከአጓ ተጠቃሚነት እንድትታገድ ውሳኔ የሚያሰጥ ነው ብሎ እንደማያምን ገልጿል። ሚኒስቴሩ የተሳሳተ ያለው የዩናይትድ ስቴትስ ውሳኔ ከግጭቱ ጋር ምንም ግንኙነት በሌላቸው ከ200 ሺ በላይ ዝቅ ዝቅተኛ ገቢ ባላቸው ቤተሰቦች ህይወት በተለይም በሴቶች ላይ ከሚኖረው ተጽዕኖ ባለፈ በአቅርቦት ሰንሰለት ስነ ምህዳር ውስጥ የሚሳተፉ የአንድ ሚሊዮን ሰዎችን ህይወት በእጅጉ እንደሚጎዳም ነው ያመለከተው። የኢትዮጵያ መንግስት ከፍተኛ ባለስልጣናት ባለስልጣናትና ሌሎችም የሚመለከታቸው አካላት የዩናይትድ ስቴትስ እርምጃ በኢትዮጵያ መንግስት ላይ ከሚያሳድረው ተጽዕኖ በላይ በኢንዱስትሪዎች ተቀጥረው በመስራት የሚተዳደሩ ሰዎችን እንደሚጎዳ በመግለጽ ውሳኔው ከመተላለፉም በፊት ሲቃወሙ ቆይተዋል። ከነዚህም መካከል ዩናይትድ ስቴትስ ኢትዮጵያን ከአግዋ ተጠቃሚነት ድንጋጌ እንዳትሰርዝ የሚጠይቁ ዘመቻዎችን ሲያስተባብር የሰነበተው የአሜሪካ ኢትዮጵያውያን የህዝብ ጉዳይ ኮሚቴ ተጠቃሽ ነው። የተቋሙ ሊቀመንበር አቶ መስፍን ተገኔ ባይደን የደረሱበት ውሳኔ ተገቢ እንዳልሆነ ጠቅሰው ይሞግታሉ። ይሄ ውሳኔ አግባብ ያልሆነ ውሳኔና መሰረት የሌለው እንደሆነ ደጋግመን ደጋግመን ደጋግመን አስረድተናል አሁንም ቢሆን የተወሰደው እርምጃ አንደኛ እኛ ህጋዊም ነው ብለን አናምንም። እነሱ የጠቀሱት ምክንያት በቂ ምክንያት አይደለም። ምክንያቱም ዛሬ በወጣው የሂማን ራይት ኮሚሽን መንኳን መግለጫ መሰረት የኢትዮጵያ መንግስት ለሚፈጠረው ችግር ሁሉ እርምጃ እየወሰደ ነው። በተቻለ መጠን ይህንኑ እንደገና በድጋሚ ተቃውሟችንን አሰምተናል። እርምጃው ትክክል አይደለም። የሚጎዳው ደግሞ ህጻናትንና እናቶችን ነው። ቤዚክ ሂማን ራይት ስልጋርም ስትል ጋርም አይሄድም እና እውነቱን ለመናገር እኛ ምንም ለማስረዳት የሚቻል እርምጃ አይደለም። ምንም ትርጉም አይሰጥም። አቶ መስፍን የአሁኑ ውሳኔ በዩናይትድ ስቴትስና ኢትዮጵያ መካከል ባለው አጠቃላይ የንግድ ልውውጥ ላይ ጫና እንደሚያሳድር አስረድተዋል። የኢትዮጵያ አምራቾች ገበያ ይፈልጋሉ። ገበያ ወደ አሜሪካን ሲያጡ ሌላ ቦታ ነው የሚሄዱት እና ብዙ ገበያ አለ። አሜሪካን ብቻ የለም ገበያው። ለጊዜው ዲስትራክሽን ነው ለማለት ነው እንጂ ከጊዜ በኋላ አምራቾችና ገበያተኞች ይገናኛሉ የሚል ግምት አለን። ሌሎች ሌሎች ገበያዎች ላይ የአሜሪካንን ኢንትረስት አፍሪካ ውስጥ ለማጠናከር እናደርገው የኛም ኦርጋናይዜሽን ጥረት ነው፣ እሱን በጣም በከፍተኛ ደረጃ ያደናቅፈዋል። ከን ኢንትረስትንም በአሁን ለአጭር ጊዜው ኤፌክቱ ያለው አነስ ያለው ሀገር ላይ ሆኖ ቢታይም የረጅም ጊዜ ጥፋቱ ግን የአሜሪካ ኢንትረስት ነው ከመንካት ጋር ያለ ነው። ተቋማቸው በቀጣይ ስልሳ ቀናት ውስጥ ውሳኔውን የሚቃወም ዘመቻ እንደሚያከናውን በርካታ ትውልደ ኢትዮጵያውያንም ለህግ አውጪና አስፈጻሚ አካላት በሚደ እርሰው ዘመቻ ተሳታፊ እንደሚሆኑ ያላቸውን ተስፋ ማጋርተዋል። የውጭ ጉዳይ ሚኒስቴርም በዛሬው መግለጫው ኢትዮጵያውያን በአሁኑ ወቅት ከዓለም አቀፉ ማህበረሰብ በተለይም ከዩናይትድ ስቴትስ የሚጠብቁት አሳሳቢ ሁኔታዎችን በገለልተኝነት ማጣራትና ለተጎጂዎች የሰብአዊ ድጋፍ ማቅረብን ሆኖ ሳለ የንጹሐን ዜጎችን ኢኮኖሚያዊ ህልውና አደጋ ላይ ለመጣል ያለ ምክንያት የሚደረግ ያለው ማስፈራሪያ ለግጭቱ ሰላማዊ መፍትሄ አያመጣም ሲል ቅሬታውን ገልጿል። ውሳኔው የኢትዮጵያ ጠላቶች ብሎ የገለጻቸው አካላት ከመጋረጃ ጀርባ የሚያደርጉት እንቅስቃሴ ውጤት መሆኑን እንደሚያምንም ነው የጠቆመው። ከግጭቱ ጋር ተያይዞ በሰብአዊ እርዳታም ሆነ በሰብአዊ መብት ጉዳዮች ላይ የሚነሱ ስጋቶችን ለመፍታት መንግስት አከናውኗል ላላቸው ተግባራት ዩናይትድ ስቴትስ እውቅና አለመስጠቷን የገለጸው ሚኒስቴሩ በዚህም እጅግ ማዘኑን አመልክቶ ሀገሪቱ ውሳኔዋን እንድትቀይር አሳስቧል። የአጓ ተጠቃሚ ለመሆን ሀገራት ማሟላት ካለባቸው መስፈርቶች አንዱ የሆነውን የሰብአዊ መብት ጥበቃ ኢትዮጵያ ልታሟላ እንዳልቻለች የገለጹት ፕሬዚደንት ባይደን እንደ አውሮፓውያኑ ከቀጣዩ የ2022 አዲስ ዓመት መጀመሪያ ከጥር አንድ ጀምሮ ሀገሪቱ ከአጓ እድል እንድትታገድ መወሰናቸውን ነው ይፋ ያደረጉት። ከኢትዮጵያ በተጨማሪ ጊኒና ማሊም እገዳው የተላለፈባቸው ሀገራት ሲሆኑ የሶስቱም ሀገሮች መንግስታት የአጓ እድል ተጠቃሚነት መስፈርትን ለማ ማሟላት የሚያደርጓቸውን መሻሻሎች እንደሚከታተሉም ፕሬዝደንቱ ጠቁመዋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ ለዘገባው እናመሰግናለን። ኤች አይቪ ቫይረስ ለረጅም ጊዜ የጤና ስጋት ሆኖ ቢቆይም በዓለም ዙሪያ በተደረገ ርብርብ በሽታውን ስርጭት መቀነስ እንዲሁም የቫይረሱ ተጠቂዎችን እድሜ ለማራዘም ተችሏል። ይሁንና አሁንም ድረስ ከቫይረሱ ጋር የሚኖሩ ሰዎች ልጆችን ለመውለድ በሚፈልጉበት ጊዜ ቫይረሱን ወደ ጽንሱ ወይም ወደሚወልዱት ልጅ እንዳያስተላልፉ ይዘጋሉ። ታዲያ ተከታዩ ዘገባችን በዚህ ውስጥ ስላለፉ ሰዎች ተሞክሮ የሚያካፍለን ነው የየት ማቪንጋን ዘገባ ኤደን ገረመው ተሰማናለች። በዴሞክራቲክ ኮንጎ ጎማ በሚገኘው ሂል አፍሪካ ሆስፒታል ውስጥ ወይዘሮ ማርሊን ከኤች አይቪ ጋር የሚኖሩ ህጻናት ክፍል ውስጥ ተመዝግባለች። በዚህ መርሃ ግብር አማካኝነትም ሁሉም እርግዝናዎቿም ሆኑ ልጆቿ ክትትል ይደረግላቸዋል። ወይዘሮ ማርሊን እንደ አውሮፓውያን አቆጣጠር በ2013 ዓ.ም መንትያ ልጆችን የወለደች ሲሆን ከሁለቱ ታላቅየው ኤች አይቪ ቫይረስ ሲገኝበት፣ ታናሹ ደግሞ ሙሉ ለሙሉ ጤናማ ሆኗል። የ27 ዓመቷ እናትና ባለቤቷ ኤች አይቪ ጋር ነው የሚኖሩት። ለእነዚህ ባለትዳሮች ልጅ መውለድ ከባድ የነበረ ቢሆንም ጠቃሚ የሆኑ ምክሮችን የሚያገኙባቸው መንገዶችን ግን ዘይደዋል። ወይዘሮ ማርሌን እንዴት አስረዳለች። ዋፒሪ ማፓሳ ከኤች አይቪ ጋር መኖር ከጀመርኩ 11 ዓመት ሆነኝ። የመጀመሪያ ልጄም አሁን 11 ዓመቱ ነው። ሁለተኛዎቹ ልጆቼ መንትዮች ናቸው። አንደኛው ላይ ኤች አይቪ ሲገኝበት፣ ተከታዩ ግን ከቫይረሱ ነፃ ነው። አሁን አምስት ልጆች ሲኖሩኝ፣ አራቱ በጥሩ ጤና ላይ ነው ያሉት። ያገባሁት እንደ አውሮፓውያን አቆጣጠር በ2009 ነበር። ኤች አይቪ ካለብህ መድኃኒት ማቋረጥ አያስፈልግም። ሐኪም የሚለውን ምክር በደንብ መቀበልም ያሻል። እንደዛ ካደረግን ጤናማ ልጆችን መውለድ እንችላለን። ዶክተር ኤዩላሉ ቪንዱ ኤች አይ ቪ ኤድስ ክፍል ውስጥ ሲሰሩ አስራ አምስት ዓመታት ሆኗቸዋል። በ2006 ዓ ም ከኤች አይቪ ጋር ለሚኖሩ ህጻናት አገልግሎት መስጠት ጀመሩ። በወቅቱ በምስራቅ ኮንጎ ይሄ አዲስ ነገር ነበር። ልጆችን መውለድ ከኤች አይቪ ጋር ለሚኖሩ የትዳራ አጋሮች እጅግ ከባድ ነገር ነው። 45 ከመቶ የሚሆኑ ጨቅላ ህጻናት በውልድ ጊዜ በኤች አይቪ ይጠቃሉ። ይህም ከቫይረሱ ጋር የሚኖሩ ብዙ ጥንዶች ተስፋ እንዲቆርጡ ቢያደርግም፣ አሁን ላይ ግን ነገሮች እየተቀየሩ ነው። Nous avons autour de 565 enfants effectés qui sont suivis. አሁን ላይ በእኛ ስር 565 ከኤች አይ ቪ ጋር የሚኖሩና የእድሜ ማራዘሚያ የሚወስዱ ልጆች አሉ። በፊት በፊት ፖዘቲቭ የሚሆኑ ህጻናት ቁጥር ከፍተኛ ነበር። እንደ አውሮፓውያን አቆጣጠር በ2006፣ በ2007፣ በ2008 አካባቢ ከ30 እስከ 45 ከመቶ የሚሆኑ የሚወለዱ ልጆች ቫይረሱ በደማቸው ውስጥ ይገኝ ነበር ነገር ግን ከኤች አይ ቪ ጋር የሚኖሩ እናቶች ከእናት ወደ ልጅ እንዳይተላለፍ መርሃ ግብር ከጀመርም በኋላ አሁን ዜሮ በሚባል ደረጃ የሚወለዱት ልጆች በሙሉ ከቫይረሱ ነጻ ናቸው። አሁን ከሁለት በመቶ ያነሱት ብቻ ናቸው ቫይረሱ የሚገኝባቸው። ሌላው በጎማ ሰፊ የሆነ እንቅስቃሴን እያደረገ ያለው ተቋም ደግሞ ከኤች አይቪ ጋር የሚኖሩ ሰዎች ማህበር ነው። ማህበሩ በተለይም ደግሞ የሚያጠቡ እናቶች ጤናማ ልጆች እንዲኖራቸው አበክሮ ይሰራል። ጂሚ ባሲላ የፕሮጀክቱ አስተባባሪ ናቸው። nous mettons les femmes qu'on appelle les mères mentors dans les différentes formations sanitaires. Ces femmes-là... በተለያዩ ማዕከሎቻችን አሰልጣኝ እናቶች በሚል የሰየምናቸውን እናቶች አስቀምጠናል። እነኚህ እናቶች ሌሎች ከኤች አይቪ ጋር የሚኖሩ ነፍሰ ጡር አሊያም ጡት የሚያጠቡ እመጫት እናቶችን ያሰለጥናሉ፣ የቤት ለቤት ቅኝትም ያደርጋሉ። በእነዚህ ቅኝቶች አማካኝነትም ከኤችአይቪ ጋር የምትኖረውን እናትና ልጇን እንጎበኛለን። እናት በኃላፊነት መድኃኒቷን እንድትወስድና ጤናማና ከኤችአይቪ ነጻ የሆነ ልጅ እንድታሳድግ ተጠያቂነት እንዲኖር እናደርጋለን። ባለሙያዎች ኤች አይቪ ኤድስ የጽንሱን እድገት እንደማይጎዳ ይናገራሉ። ትልቁ ስጋት ያለው እናትየዋ ቫይረሱን ለጽንሱ ልታስተላልፍ መቻሏ ላይ ነው። ሕክምና የማይከታተሉ እናቶችም በአማካኝ ከ20 እስከ 25 በመቶ በሽታውን ሊያስተላልፉ ይችላሉ። ይህን ለማስቀረትም ከኤች አይቪ ጋር የሚኖሩ ሴቶች፣ የማህጸንና የጽንስ ሐኪሞች እንዲሁም የሕጻናትና የተላላፊ በሽታ ሐኪሞች ቡድን ባላቸው የጤና ጣቢያዎች እንዲታዩ ይመከራል። te ma i shite la durguzo imtwao no ma m'o sentiro lai lai ni te canlele chile teyki na vedit i a cilijeta anici strumpenagret bada ma ket ma i I'm የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። አብረናችሁ ያመሸነው ነው ዋና አዘጋጅ ሰለሞን አባተ፣ አቀናባሪ ንጉሱ ታምሬ፣ እንዲሁም ሳስተናግዳችሁ ያመሻውት ስመኝሽ የቆየነን። በፕሮግራማችን ላይ ያላችሁን አስተያየቶች በፌስቡክና በትዊተር ገጻችን ላይ አት ቪኦኤ አማሃሪክ በማለት አድርሱን። አሁን ለምሽቱ በጀመርነው ሙዚቃ እንሰነባበታለን። የነገ ሰው ይበለን። መልካም ምሽት።